የሰሜን ኮሪያው መሪ ኪም ጆንግ ኡን ዶናልድ ትራምፕ ከተመረጡ ወዲህ ዩናይትድ ስቴትስን በሚመለከት ለመጀመሪያ ጊዜ አስተያየታቸውን የሰጡት በአንድ የሀገራቸው ወታደራዊ ትርኢት ላይ ነበር። ከዚህ በፊት ያደረግናቸው ድርድሮች፣ በሳቸው ቃል ዩናይትድ ስቴትስ በፒዮንግያንግ ላይ ያላት ጥላቻ ሊቀየር የማይችል መሆኑን አረጋግጠውልናል ብለዋል ኪም ሰሜን ኮሪያ የኒውክሌር አቅሟን ያለምንም ገደብ ታስፋፋለች ከውጭ የሚሰነዘርባትን ስጋት ለመመከት ብቸኛው መንገድ እሱ በመሆኑ ሲሉም አክለዋል። ታዲያ የዛሬው ኪም ለተመራጩ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2019 ካገኟቸው ኪም በጣም የተለዩ ባላንጣ እንደሚሆኑ ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእስያ ጉዳዮች ባለስልጣን የነበሩት ኤቫንስ ሪቬር ያስረዳሉ። ኪም ጆንግ ኡን ከበፊቱ አሁን ጠንከር ያለ አቅም አለይ ብለው ያምናሉ የሆነበት አንዱ ምክንያት ከሩሲያውያኑ ጋር ያበጁት አዲስ ግንኙነት ነው ብዬ አምናለሁ። በአሁኑ ወቅት ሩሲያ ዩክሬን ላይ በምታካሂደው ጦርነት ለመርዳት የተሰማሩ ከአስር ሺህ የሚበልጡ የሰሜን ኮሪያ ወታደሮች መኖራቸውን የዩናይትድ ስቴትስ ባለስልጣናት ይናገራሉ። የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ ኮሪያ ባህረ ገብ ላይ የተደቀነውን የጦርነት አደጋ ለመቀነስ የታለመ ያሉትን ስትራቴጂያዊ አጋርነት ውል በሚመለከት ለመነጋገር ባለፈው ወር ወደ ፒዮንግያንግ ተጉዘው ነበር። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ የፒዮንግያንግና የሞስኮ ትብብር ለመጪው የትረምፕ አስተዳደር ፈታኝ እንደሚሆን አመልክተዋል። የኒክሌር ቴክኖሎጂ እና የሚሳይል ቴክኖሎጂ ወደ ሰሜን ኮሪያ እየጎረፈ ነው። በመሆኑም አሁን ሰሜን ኮሪያ ትጠቀምበታለች የሚለው ስጋት አለ። ያ ስጋት ደግሞ የሚመለከተው እኛም ብቻ ሳይሆን ዩናይትድ ስቴትስንም ጭምር ነው። የቀድሞ የዩናይትድ ስቴትስ የብሔራዊ ደህንነት የሰሜን ኮሪያ ክፍል መኮንን የነበሩት ሲድኒ ሴለር የሩሲያና የሰሜን ኮሪያ ህብረት ከበፊቱ የባሰ ያለመረጋጋት አደጋ የሚደቅን እንደሆነ ያስረዳሉ። This is becoming a, a military alliance with both, uh, near-term and longer-term. ይህ እንግዲህ የአጭር ጊዜና ዘላቂ አደጋ የሚጋረጥ ወታደራዊ ህብረት እየሆነ ነው። ከዩክሬን ጦርነት የሚዘልቅና የኮሪያ ባህረ ገብ አካባቢን ጸጥታ የሚያናጋ ብቻ ሳይሆን ዓለም አቀፉም ማህበረሰብም የሚያናጋ አደጋ ይደቅናል። ሰሜን ኮሪያ ከሩሲያ የአየር ጥቃት መከላከያ መሳሪያዎችን እያገኘች ነው። ተተኳሽ ማምረቻዎቿንም አሻሽላለች። የገንዘብ የምግብና የነዳጅ እርዳታም ታገኛለች። በመሆኑም በትራምፕ የመጀመሪያ የስልጣን ዘመን በነበረው ደረጃ ዋሽንግተንን አትፈልጋትም ሲሉም ሲድኒ ሴለር አክለዋል። ኪም ጆንግን ከአዲሱ ምርጥ ጓደኛቸው ከፕሬዚደንት ፑቲን ስንት ነገር ማግኘት እየቻሉ ዶናልድ ትራምፕ ለምን ይፈልጓቸዋል? ትራምፕ በመጀመሪያው አስተዳደራቸው የፒዮንግያንግን የኒውክሌር መሳሪያ መርሃ ግብር ለማስቆም ከደቡብ ኮሪያ መሪዎች ጋር ሆነው ሞክረው ነበር። የብሩኪንግስ ተቋሙ ኤቨንስ ሪቨር እንደሚያስረዱት በሁለተኛው የስልጣን ዘመናቸው የምታጋጥማቸው ሰሜን ኮሪያ ግን የኒውክሌር ጦር መሳሪያ ማስወገድን በሚመለከት በሯን አጥብቃ የዘጋችውን ሰሜን ኮሪያን ነው። ጋ ን ና ን ሰሜን ኮሪያውያኑ እስካሁን ፍላጎታቸው የነበረው ዩናይትድ ስቴትስ ሀገራቸው ኒውክሌር ጦር መሳሪያ ያላት ኃይል መሆኗን እንድትቀበል ወይም ቢያንስ እውቅና ሰጥታ ሁለቱ ሀገሮች እንዴት ተቻችለው እንደሚኖሩ ቁጭ ብለው እንዲነጋገሩ ነው። ሰሜን ኮሪያ በዩናይትድ ስቴትስ ባለፈው ወር ከተካሄደው ፕሬዝደንታዊ ምርጫ በጥቂት ቀናት ቀደም ብላ አዲስ አህጉር ተሻጋሪ እስከ አብዛኛው የዩናይትድ ስቴትስ ግዛት ለመድረስ የሚችል ባሊስቲክ ሚሳይል መሞከሯ ይታወሳል።